በአውሮፓ ህብረት ፓርላማ የቀኝ ጽንፈኛ ፓርቲዎች ቡድን አባላትና ደጋፊዎቻቸው በምዕራብ ጀርመኗ በኮብሌንዝ ከተማ ባለፈው ሳምንት መጨረሻ ባካሄዱት ስብሰባ የየሀገሮቻቸውን ሉዓላዊነት ለማስከበር በጋራ እንደሚታገሉ አስታውቀዋል። ጀርመንን ጨምሮ በአንዳንድ የአውሮፓ ሀገራት ከቅርብ ጊዜያት ወዲህ እየተጠናከሩ በመሄድ ላይ የሚገኙት የእነዚህ ብሔርተኛ ፓርቲዎች እንቅስቃሴ ስጋት አሳድሯል። ከስጋቶቹ አንዱ በያዝ ነው በጎርጎሮሳዊ 2017 አውሮፓ ውስጥ በሚካሄዱ አገር አቀፍ ምርጫዎች ላይ ሊያሳድሩ ይችላሉ የተባለው ተጽዕኖ ነው። ከዚህ ሌላ ፓርቲዎቹ ለአውሮፓ ህብረት ህልውናም አሳሳቢ ናቸው እየተባለ ነው። የዛሬው አውሮጳና ጀርመን ዝግጅታችን ስጋቶቹን ምክንያቶቻቸውንና መፍትሄውን ያስቃኘናል። አውሮፓና ጀርመን ባለፈው ቅዳሜ ኮብሌንዝ ውስጥ በአውሮፓ ህብረት ፓርላማ የብሔረተኛ ፓርቲዎች ቡድን አባላትና ደጋፊዎቻቸው ስብሰባ በተካሄደበት አዳራሽ የሀያ ስምንቱም የህብረቱ አባል ሀገራት ባንዲራ ነበረ። የአውሮፓ ህብረት መለያ የሆነው በጥቁር ሰማያዊ መደብ ላይ የወርቅ ኮከቦች ያሉበት አርማ ግን አልነበረም። በዚህ ስብሰባ ላይ ከተገኙት ጸረ የአውሮፓ ህብረት አቋም ያለው የዚህ ቡድን አባላት ዋና ዋና መሪዎች መካከል አማራጭ ለጀርመን የተባለው ጸረ ፍልሰት ፓርቲ መሪ ፍራውከ ፔትሪ፣ ፍሮ ናሲዮናል የተባለው የፈረንሳይ ብሔረተኛ ፓርቲ መሪ ማሪ ለፐን፣ ጸረ እስልምና አቋም ያለው የኔዘርላንድ ሱ የነጻነት ፓርቲ የተባለው ቡድን መሪ ጌርት ዊልደርስ፣ የኦስትሪያው የነጻነት ፓርቲ ዋና ጸሐፊ ሃራልድ ቪልምስኪ ና ጸረ የአውሮጳ ህብረት አቋም ያለው የኢጣሊያው ኖርዘርን ሊግ ፓርቲው ማቴዎ ሳልባኒ ይገኙበታል። የስብሰባ ወድምተኞች የአባል ሀገራትን ዜጎች መብት ይጋፋል የሚሉትን የአውሮፓ ህብረትን ለቆ የመውጣት ፍላጎታቸውን በንግግሮቻቸው ሲያንጸባርቁ ነበረ። በብሔረተኞቹ ፓርቲዎች እምነት ዓለም አቀፉ የምጣኔ ሀብት ትስስር ዜጎችን እየጎዳ ነው። ከፍተኛ ትምህርታቸውን እዚህ ጀርመን የተከታተሉት የፖለቲካ ሳይንስ ምሁርና የህግ ባለሙያ ዶክተር ለማ ይፍራሸዋ እንደሚያስረዱት ደግሞ ጸረ ስደተኛ አቋም ያላቸው እነዚህ ቀኝ ጽንፈኛ ፓርቲዎች በሁሉም ጉዳይ ለዜጎች ቅድሚያ ትኩረት ይሰጥ የሚል ተመሳሳይ ጥያቄም ያነሳሉ። የሀገራችን ዜጎች መጀመሪያ ከሁሉም ቀደምት ህይወታቸው መስተካከል አለበት እና ከሌላ ሀገር ለሚመጡት የሚሰጠው ድጋፍ ዜጎቻችን፣ ሆኖ ደግሞ ከዛ በታች ድጋፍ የሚያገኙ አሉ። ሀገራችን ጠንካራ ትሁን። ይሄ በሁሉም ሀገር ያለ ችግር ነው እና ጀርመን ያሉትም ደግሞ አይ የጀርመን ኢኮኖሚ፣ የጀርመን ዜጎች ከሁሉ ተሽለው መገኘት አለባቸው። የፈረንሳዩም እንደዚሁ፣ የኦስትሪያም እንደዚሁ። ሁሉም ብሔርተኝነት ላይ ያተኮረ ጠንካራ ሀገር እንሁን፣ ዜጎቻችንን ቅድሚያ እንስጣቸው የሚል ነው። በነሱ አመለካከት ፖለቲከኞቹ በአሁኑ ወቅት የኢኮኖሚ ዓለም አቀፋዊ መሆን ዜጎችን አገር ቤት ውስጥ ችላ ብለውታል። የስራ እድል ቦታዎች ወደ ውጭ ሀገር እየሄዱ ነው። የስራ አጥ ቁጥር መብዛት፣ የውጭ ዜጎች ወደ አውሮፓ መፈለስ በተለይ ለአውሮፓ ቀኞች ትልቁ ምግብ የሆነው ከሶሪያ ጦርነት ከአፍሪካ ወደ አውሮፓ የመጡ የስደተኞች ጉዳይ ነው። ሰዎቹ እዚህ አሉ። እንዴት ችግሩን እንደሚፈቱት የሚያውቁት አይመስለኝም። ግን ለጊዜው የውጭ ዜጎችን መመለስ አለብን፣ ካስፈለገ ጥይት ተኩሰንም እንድልቁ ብለዋል። የጀርመን አማራጭ ፓርቲ በምህጻረ ቃሉ አፍዴ፣ ካስፈለገ ድንበር ላይ ተኩሰንም መግደል አለብን፣ ወደ እኛ እንዳይመጡ ብለዋል። ይሄ የፕሮቴክሽን ሌሎች ሰዎች ወደ እኛ እንዳይመጡ እንከላከል የሚል ነው። በዚህ ሀሳብ ላይ የሚስማሙ ይመስለኛል የአውሮፓ ቀኞች። ነገር ግን እርስ በርሳቸው የአውሮፓ ውስጠ ፍልሰት አለ። በዛ ላይ ደግሞ ተመልሰው የሚጣሉ ይመስለኛል። የፖለቲካ እድገታቸውን እስቲ እናያለን። አሁን ከዚህ ከሰሞኑ ግርግር ላይ ግርግር ጋር እያይዘው ነው። ምናልባት ከአሜሪካ የነፈሰው ንፋስ እዚህም አካባቢ ነፍሰው እንደ ስልጣን እንበቃልን የሚል የሞቅ ሞቆሪያ ይመስለኛል። ግን ህዝቡ ይህንን ያህል በቀላሉ የሚጠመር ነገር አይመስለኝም። በኮብሊንዙ ስብሰባ ላይ እንደተገለጸው የብሔረተኞቹ ቡድኖች ፍላጎት የወደፊቷ አውሮጳ ውሳኔዎች በብሔራዊ ደረጃ የሚተላለፉባት፣ ፍልሰት በቁጥጥር የሚካሄድባት፣ በጋራው ገንዘብ ዩሮ የማትገበያይና ድንበርም ክፍት የማይሆንባት እንድትሆን ነው። በእነዚህ ጉዳዮች ላይ አንድ አቋም ካላቸው ከአውሮጳ ቀኝ ጽንፈኛ ፓርቲዎች መካከል የፈረንሳዩ ብሔረተኛ ፓርቲ ፍሮ ናሲዮናል የኔዘርላንድሱ የነጻነት ፓርቲ እንዲሁም የጀርመኑ አማራጭ ለጀርመን በ2017 ምርጫ ይጠብቃቸዋል። በሶስቱ ሀገራት በሚካሄዱት ምርጫዎች ላይ የእነዚህ ፓርቲዎች ተጽዕኖ ከፍተኛ ሊሆን እንደሚችል ነው የሚገመተው። ዶክተር ለማ ምክንያቱን ያብራራሉ። ከሶስት ወር በኋላ ፈረንሳይ ሀገር ምርጫ አለ። በጣም እርግጠኛ ነኝ። የሀገሪቷን የመሪነት ቦታን ባይዙም በከፍተኛ መቀመጫ ፓርላማ ውስጥ ትልቅ ሚና የሚጫወት ነው የሚመስለኝ ፈረንሳይም ጀርመንም ከሄድን እስከ ዛሬ አማራጭ የፖለቲካ ፓርቲ የሚባለው በምዘረቃሉ ኤኤፍዲ የጀርመን ፓርላማ ውስጥ አልገባም ግን በየፌዴራል እስቴቶቹ አለ አሁን የጀርመን ፓርላማ እንደውም በአምስት ፐርሰንት ነው መሰናክሉ ለመግባት በአምስት እና በስድስት ፐርሰንት ሳይሆን በሁለት ዲጂት የሚገባ ነው የሚመስለኝ ምክንያቱም ጀርመን ውስጥ በአሁኑ ጊዜ በስደተኛ ፖለቲካ ሕዝቡ ፍራስትሬትድ ሆኗል። መራዊት አንገላ ሜርከል በስብዕና ደረጃ ቆንጆ ነገር ነው ያደረጉት። ሆኖም ግን ሕዝቡ ይህንን ነገር ሙሉ ለሙሉ አልተቀበለውም። የሕዝቡ ያለመቀበል ደግሞ የቀኞቹንም ያለመቀበል ነበረ። በተለይ የስደተኛ ቁጥር ሲበዛ እንደገና ኤኤፍዴ ሕይወት ዘራ። በአሁኑ ጊዜ ወደ ታች ወርዶ በተለይ በቀበሌ ደረጃ በወረዳ ደረጃ የህዝቡን ስሜት የተለያዩ መንገድ ላይ የሚወሩ ነገሮችን በሚታይበት ጊዜ አብዛኛው ህዝብ ዛሬ የሚለው አዎ፣ ይህንን ቁጥር ወደ ኋላ ለመመለስ የቀኝ አክራሪውን ፓርቲ መምረጥ አስፈላጊ ነው። የመቃወም ነገር ይህንን የወቅቱን ችግር ለመፍታት ፖለቲከኞቹን ከእንቅልፍ መቀስቀስ አለብን። ይሄ አሜሪካ ላይ እንደታየው ማለት ነው። እነዚህ የተረጋጉ ፖለቲከኞች ለህዝቡ የሚሰጡት ጆሮ ትንሽ ስለሆነ ትንንሾቹ ፓርቲዎች ከእንቅልፋቸው አንቅተው ኦ ብለው ይህንን የሚሄዱበትን የፖለቲካ አቅጣጫ ማረም አለባቸው የሚል ስለሆነ እርግጠኛ ነኝ ከአስር ከመቶ በላይ አምጥቶ ከአስር ከመቶ በላይ ፓርላማ ውስጥ ይገባሉ የሚል ፍራቻ ነው ያለኝ። አማራጭ ለጀርመን የተባለው ፓርቲ በህዝብ አስተያየት መመዘኛ ከአስራ አንድ እስከ አስራ አምስት በመቶ ድጋፍ አለው። ይህም ፓርቲው በመስከረም በሚካሄደው ምርጫ በጀርመን ምክር ቤት መቀመጫ ሊያገኝ እንደሚችል ጠቋሚ ምልክት ነው ተብሏል። ግምቱ ከያዘም ፓርቲው ከጎርጎሮሳዊው 1945 ወዲህ ጀርመን ምክር ቤት በመግባት የመጀመሪያው ቀይን ጽንፈኛ ፓርቲ ይሆናል። በፈረንሳይ፣ በኔዘርላንድስና በጀርመን በሚካሄዱት ምርጫዎች በተረጋጉት ፖለቲከኞችና በተለመዱት ፓርቲዎች ቅር የተሰኘው ህዝብ ተቃውሞውን ለመግለጽ ለቀኝ ጽንፈኞች ድምፅ ሊሰጥ ይችላል ተብሎ በሰፊው ተገምቷል። ታዲያ ቀኝ ጽንፈኞች የሚቃወሟቸውን አሰራሮች እናስተካክላለን የሚሉባቸው መንገዶች ምን ያህል ተቀባይነት አላቸው? ዶክተር ለማ ቀኞች ዓለም አቀፍ ለሆነው የኢኮኖሚ ፖለቲካ መልስ የላቸውም። አገሬ ትቅደም አገሬ ትቅደም ብቻ ሳይሆን እንዴት አድርገን ዓለም አቀፍ የሆነውን ግሎባላይዝድ የሆነውን ኢኮኖሚ ናሽናል በሆነ መንገድ ስናደርግ እንዴት ያሉ ችግሮችን እንቀርፋለን የሚለው የእነሱ ኢኮኖሚ ነው የሚጎዳው። ለዚህም ነው አሜሪካ ላይ በአሁኑ ወቅት አንዱ ትችት ፕሮቴክሽኒዝም ፕሮቴክሽን በሚያደርግበት ጊዜ የራሱንም ሀገር ነው የሚጎዳ ነው። በሁለት ሺ አስራ ሰባት ብሔርተኛ ፓርቲዎች ለአውሮፓ ህብረትም ፈተና መሆናቸው አይቀርም። ቀኝ ጽንፈኞች አጥብቀው የሚቃወሙት የህብረቱ የስደተኞች ፖለቲካና በየሀገሩ የሚወሰደው እርምጃ በዶክተር ለማ አባባል በአውሮጳ ህብረት የሸንገን ስምምነት ነጻ እንቅስቃሴ ላይ ችግር ሊያስከትል ይችላል። ምናልባት ከህብረቱ የወጣችውን የብሪታንያን ፈለግ ለመከተል የሚያስቡ ከዩሮ ተጠቃሚ አባል ሀገራት ማህበር ወይም ደግሞ ከሌሎች የህብረቱ ስምምነቶች የሚያፈነግጡ ሀገራት ሊኖሩ ይችላሉ የሚሉ ስጋቶችም አሉ። ዶክተር ለማ የአውሮፓ ማህበረሰብ ፖለቲካ መስቀለኛ መንገድ ላይ ነው ያለው። በአሁኑ ጊዜ የአውሮፓ ፖለቲካ በጣም ግራ በተጋባ ሁኔታ ላይ ነው ያለው። የስደተኛ ጥያቄ ብቻ ሳይሆን የገንዘብ መዋዠቅ በቅርቡ ሊመጣ ይችላል። በአሁኑ ጊዜ ስደተኛ ፖለቲካን በሚመለከት እንደው በደብሊን ላይ በተስማሙት መሰረት አንድ ስደተኛ በጠየቀው ሀገር መቆየት አለበት የሚለውን ህግ ጀርመኖች ይህንን ሀሳብ በሚያቀርቡበት ጊዜ መሀል አውሮፓ ውስጥ ስለሆኑ ስደተኛው መጀመሪያ ከመጣ እዛ ሀገር ስለሚጠይቅ ስደተኛው ጀርመን እስኪደርስ ድረስ ይሄ በረዥም ጊዜ የነበረ ስደተኛ ፖለቲካ በአሁኑ ጊዜ አልሰራ። ባለመስራቱም አሁን እንደገና ደግሞ በቅርብ ጊዜ ያመጡት ምንድን ነው? የዚህ ከዚህ ከበርሊኑ አሰቃቂ ግድያ በኋላ አይ እኛ የደብሊን አፕኮመን ተግባራዊ ማድረግ አለብን ስደተኛ ይመለስ በሚል በተለይ በፍርድ ቤት ደረጃ ብዙ ስደተኛ አሁን ወደዛ እንዲመለስ ተደርጓል። የዚህ መመለስ ከሸንገን የሚወጣ ሊኖር ይችላል። ብሬክሲት እንግላንድ ብቻ ነው አሁን እስካሁን ያደረገው። ብሬክሲት ብቻ ሳይሆን ከኦይሮ መውጣት አለ፣ ከደብሊን አብኮመን መውጣት አለ፣ ከዚህ ከቪዛ ነፃነት መውጣት አለ። ይሄ ሁሉ ሊጠብቆ ይችላል። ይሄ ፈተና ስላለ ነው መስቀለኛ መንገድ ላይ ነው ያልኩት። ብሪታንያ ባለፈው አመት ከአውሮጳ ህብረት አባልነት ለመውጣት መወሰኗና በዚህ አመት የዶናልድ ትራምፕ በዩናይትድ ስቴትስ ፕሬዚዳንትነት ስልጣን መያዝ ለአውሮጳ ቀኝ ጽንፈኞች የልብ ልብ ሰጥቷል። ትራምፕ የብሪታንያ ህዝብ ከአውሮጳ ህብረት ለመውጣት ያሳለፈው ውሳኔ አድናቂ ናቸው። ሀገራቸው የአውሮጳ ህብረት አባል ሀገራት ለሚገኙበት ለሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት በምህጻሩ ኔቶ የምታዋጣው ገንዘብ መብዛቱንም ተቃውመዋል። የቀኝ ጽንፈኞች የልብ ልብ ማግኘትና የትራምፕ አቋሞች ለአውሮፓ ህብረት የሚመቹ አይመስሉም። በዶክተር ለማ አስተያየት ግን ይህ አውሮፓ እንዲጠናከርና ራሱን ችሎም እንዲቆም ያደርጋል። ህዝቡ ለቀኝ ጽንፈኞች ድምፅ እንዳይሰጥም ከወዲሁ የማስተካከያ እርምጃዎች ከተወሰዱ ውጤቱ እንደሚያሰጋው ላይሆን ይችላል ይላሉም ዶክተር ለማ። በአውሮጳ ሰፊ ድጋፍ እያገኙ የሄዱት ቀኝ ጽንፈኞች በጎርጎሮሳዊ 2017 በሚካሄዱ ምርጫዎች ሊያሳድሩ በሚችሉት ተጽዕኖ ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ማብራሪያ በመስጠት የተባበሩኝን ዶክተር ለማይ ፍራሸዋን አመሰግናለሁ። ሳምንት በሌላ ቅንብር እንገናኛለን። ለአውሮጳና ጀርመን ዝግጅት አስተያየት፣ ጥያቄ ወይንም ጥቆማ ካላችሁ በፌስቡክ፣ በኤስኤምኤስ፣ በኢሜይል፣ እንደዚሁም በዋትሳፕ አድራሻችን ላኩልን። እናስተናግዳለን።